ኦሪት ዘጸአት ምዕራፍ ሰላሳ ሰባት ባስልኤልም ከግራር እንጨት ታቦቱን ሠራ። ርዝመቱም ሁለት ክንድ ተኩል፣ ወርዱም አንድ ክንድ ተኩል፣ ቁመቱም አንድ ክንድ ተኩል ነበር። በውስጥም በውጭም በጥሩ ወርቅ ለበጠው፣ በዙሪያውም የወርቅ አክሊል አደረገለት። አራት የወርቅ ቀለበቶችም አደረገለት፣ እነርሱንም በአራቱ እግሮች ላይ አኖረ። በአንድ ወገን ሁለት ቀለበቶች በሌላውም ወገን ሁለት ቀለበቶች ሆኑ። መሎጊያዎችንም ከግራር እንጨት ሠራ፣ በወርቅም ለበጣቸው። ታቦቱንም ለመሸከም በታቦቱ አጠገብ ባሉት ቀለበቶች መሎጊያዎችንም አገባ። ከጥሩ ወርቅም ርዝመት ሁለት ክንድ ተኩል ወርዱ አንድ ክንድ ተኩል የሆነ የስርየት መክደኛ ሠራ። ሁለት ኪሩቤልንም ከተቀጠቀጠ ወርቅ ሠራ። በስርየት መክደኛውም ላይ በሁለት ወገን አደረጋቸው። ከስርየት መክደኛውም ጋር አንዱን ኪሩብ በአንድ ወገን፣ ሁለተኛውንም ኪሩብ በሌላ ወገን አድርጎ በአንድ ላይ ሠራቸው። ኪሩቤሉም ክንፎቻቸውን ወደ ላይ የዘረጉ ሆኑ። የስርየት መክደኛውንም በክንፎቻቸው ሸፈኑ፣ እርስ በርሳቸውም ተያዩ። የኪሩቤልም ፊቶቻቸው ወደ መክደኛው ተመለከቱ። ርዝመቱ ሁለት ክንድ ወርዱም አንድ ክንድ ቁመቱም አንድ ክንድ ተኩል የሆነውን ገበታ ከግራር እንጨት ሠራ። በጥሩም ወርቅም ለበጠው፣ በዙሪያውም የወርቅ አክሊል አደረገለት። በዙሪያውም አንድ ጋት የሚያህል ክፈፍ አደረገለት። የወርቅ አክሊል በክፈፉ ዙሪያ አደረገለት። አራትም የወርቅ ቀለበቶች አደረገለት። ቀለበቶቹንም አራቱ እግሮች ባሉበት በአራቱ ማዕዘኖች አደረገ። ገበታውንም ለመሸከም መሎጊያዎች እንዲሰኩባቸው ቀለበቶች ከክፈፉ አቅራቢያ ነበሩ። ገበታውንም ይሸከሙባቸው ዘንድ መሎጊያዎችን ከግራር እንጨት ሠርቶ በወርቅ ለበጣቸው። ለማፍሰሻም ይሆኑ ዘንድ በገበታው ላይ የሚኖሩትን ዕቃዎች፣ ወጭቶችንና ጭልፋዎቹን፣ ጽዋዎቹንም መቅጃዎችንም ከጥሩ ወርቅ አደረጋቸው። መቅረዙንም ከጥሩ ወርቅ አደረገ። መቅረዙንም ከእግሩና ከአገዳው ጋር በተቀረጸ ሥራ አደረገ። ጽዋዎቹን፣ ጉብጉቦችን፣ አበቦችን ከዚያው በአንድነት አደረገ። በስተጎኑም ስድስት ቅርንጫፎች ወጡለት። ሦስቱ የመቅረዙ ቅርንጫፎች በአንድ ወገን፣ ሦስቱም የመቅረዙ ቅርንጫፎች በሌላ ወገን ወጡ። በአንደኛው ቅርንጫፍ ጉብጉብንና አበባውን ሦስትም የለውዝ አበባ የሚመስሉትን ጽዋዎች በሁለተኛው ቅርንጫፍ ጕብጕብንና አበባውን ሦስት የለውዝ አበባ የሚመስሉትን ጽዋዎች እንዲሁም ከመቅረዙ ለወጡ ለስድስቱ ቅርንጫፎች አደረገ። በመቅረዙም ጕብጕቦቹንና አበቦቹን አራትም የለውዝ አበባ የሚመስሉትን ጽዋዎች አደረገ። ከመቅረዙ ለወጡ ለስድስቱ ቅርንጫፎች ከሁለት ቅርንጫፎች በታች አንድ ሆኖ የተሠራ አንድ ጉብጉብ ከሁለትም ቅርንጫፎች በታች አንድ ሆኖ የተሠራ አንድ ጉብጉብ ደግሞ ከሁለት ቅርንጫፎች በታች አንድ ሆኖ የተሠራ አንድ ጉብጉብ ነበር። ጉብጉቦቹና ቅርንጫፎቹ ከእርሱ ጋር አንድ ነበሩ። ሁሉም አንድ ሆኖ ከተቀረጹ ከጥሩ ወርቅ ተሠርቶ ነበር። ሰባቱንም መብራቶች መኰስተሪያዎችንም የኩስታሪ ማድረጊያዎችንም ከጥሩ ወርቅ ሠራ። መቅረዙንም ዕቃውንም ሁሉ ከአንድ መክሊት ጥሩ ወርቅ አደረገ። የዕጣን መሠዊያ ከግራር እንጨት ሠራ። ርዝመቱ አንድ ክንድ፣ ስፋቱ አንድ ክንድ፣ አራት ማዕዘን ነበር። ከፍታውም ሁለት ክንድ ነበር። ቀንዶቹም ከእርሱ ጋር በአንድነት የተሠሩ ነበሩ ላይኛውንና የግድግዳውንም ዙሪያ ቀንዶችንም በጥሩ ወርቅ ለበጠው። በዙሪያውም የወርቅ ክፈፍ አደረገበት። ከክፈፉም በታች ሁለት የወርቅ ቀለበቶች አደረገበት፣ በዚህና በዚያ በሁለቱም ጎን አደረጋቸው። ለመሸከምም የመሎጊያዎች ስፍራ ነበሩ። መሎጊያዎቹንም ከግራር እንጨት አደረገ በወርቅም ለበጣቸው። የተቀደሰውንም የቅባቱን ዘይት ጥሩውንም የጣፋጭ ሽቶ ዕጣን በቀማሚ ብልሃት እንደ ተሠራ አደረገ።